ረዳት ፕሮፌሰር አገናኝ ከበደ በወልዲያ ዩኒቨርሲቲ የፖለቲካ ሳይንስ መምህር በቅርቡ በጆርናል ኦፍ አፍሮኤስያቲክ ላንግጅ ሂስትሪ ኤንድ ካልቸር ላይ የደራሲ ጥሩነ ገመታ ወየሳን የፓርቲ ፖለቲካ በኢትዮጵያ ከፊውዳል አሪስቶክራሲ እስከ አቤታዊ ዲሞክራሲ መጽሐፍ ላይ ስነ ጽሁፋዊ ዳሰሳ አድርገው መጣጥፋቸውን ለተደራሲያን አስነብበዋል። መነሻችንን ያደረግነው ደራሲ ጥሩነ ገመታ ወየሳ ማን ናቸው ከሚል ነው። ደራሲው ጦርነ ገማታ እንግዲህ ታሪክ ታሪክ ሲጀምር በአስራተኛ አራት ሰባት አሉ አባቦራ ዞን ፈዴሶዳ ወረዳ የሚባል አካባቢ የተወለዱ ከዚያ በኋላ በተለያዩ የፖለቲካ እንቅስቃሴ የተሳትፎ አያ ትምህርታቸውን ከዚያ አካባቢ ተምረው ወደ አዲስ አበባ መጡ። አዲስ አበባ የተለያየ ትምህርት ሲካተል ቢሞክሩም በነበረው ፖለቲካ ምክንያት ትምህርታቸውን በወቅቱም መካተል አልቻሉም። ሲሆን በአስራጠኝ ሰማኒያ አዲስ ዩኒቨርሲቲ ፖለቲካ ሳይንስ እና አለማት ኦብነትን በስክፍል ገብተው በተለያየ ምክንያት እያቋረጡ በዩቱ አስራ ስት ዓመት በኋላ ተመርቀዋል። ከዚያ በኋላ ወደ ኦሮሚያ ክል በመሄድ በተለያየ የአስተዳደር አገልግሎት አላፊ ሆነው የተለያየ አገልግሎት ሰጥተዋል። ለምሳሌ የደን ልማትና ገበያ ድርጅት ሰርተዋል። ሌላው ምንድነው ሰው በጊዜው ኦሮሚያ ክል ሲያስተዳድር የነበረውን የ ኦሮሞ ህዝብ ዲሞክራሲ ዝግጅት በተመሳገር የነበሩ በመታገል ንቁ ተሳትፎ የነበራቸው እና የኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ አባል የፌዴን አባል የነበሩ ሰው ናቸው። ከአፄ ኃይለሥላሴ ዘመነ መንግስት ጀምሮ እስከ ኢህአዴግ ድረስ በፖለቲካ ትግል የቆዩ ናቸው። በአጭሩ ጥነ በማታ የሚመስላሉ። የመጽሐፋቸው ዋነኛ ጭብጥ ምን ላይ ያተኮረ ነው ማለት ይቻላል? ጽሁፋቸው ያተኮረው እንግዲህ አጠቃላይ ፓርቲ ፖለቲካ ላይ ነው። ግን ከዚያ በፊት የማዕከላዊ ንግድ አገዛዝ ጅማራና ፍጻሜውን ዳሰዋልኝ። የፓርቲ ፖለቲካ ታሪክ ስንመለከት አጀማመሩ ከአጤ ኃይለ ስላሴ ነው እና ከአጤ ኃይለ ስላሴ ጀምረው ያለውን የፓርቲ ፖለቲካ ታሪክ በሁለት ምዕራፍ ለማየት ሞክረዋል። ለምሳሌ ምዕራፍ ወጥ ደግና ደርግና ደርግ ጊዜ የነበሩ ፖለቲካ ፓርቲዎችን ምዕራፍ ሶስት አዲጋ ሲፋ የነበረ ፖለቲካ ፓርቲዎች ፓርቲዎችና የአድግ ሲፋ የነበረ ፖለቲካ ፓርቲዎችን ለምራፍ ሞክረዋል። እንደገና አጠቃላይ የፖለቲካ ፓርቲዎች ላይ የሚደርሰው የውጭ ተጽዕኖ እና ከውጭ ተጽዕኖ ጋር ያላቸው ግንኙነት ግን የውጭ ተጽዕኖ የውጭ አገራት በፖለቲካ ፓርቲዎች ያላቸው ሚና በኢትዮጵያ ፖለቲካ ፓርቲዎች ያላቸው ተጽዕኖ ምን ይመስላል የሚለውን ለመዳሰስ ሞክረዋል። ያነን አይታወታል። በቀዳማዊ አጼ ኃይለሥላሴ ዘመነ መንግስት በእርግጥ ኢትዮጵያ ውስጥ የፖለቲካ ፓርቲ ያልነበረም እሳቸው ከወረዱ በኋላ የተነሳ ነው። ደርግ ዘመን ለመጀመሪያ ጊዜ የኢትዮጵያ የፖለቲካ ፓርቲዎች ማለት የዘውድ ስርዓቱ ከመገርሰሱ በፊት በዛው በተማሪዎች ንቅናቄ ላይ ተመርኩዞ ፓርቲዎች ሲቋቋሙ የዛን ጊዜውን ፕሬዚዳንት መንግስቱ መንግስት ውድቀት ድረስ የነበረውን የአብዮቱን ወቅት የፖለቲካ ፓርቲዎች እንቅስቃሴ ጥንካሬና ድክመት እንዴት ነው የገመገሙት?

ስናያቸው የአሳኒን ሰዎች ኮይ ተባሪ ዘልቆ የገባ የድርጅት ስር አልነበራቸውም። አብዛኞቹ ሜሶን ያበን ጨምሮ የመገንጠል መብት የሚያራግቡ ነበሩ። እንደገና ዘ እንቅስቃሴ ለመምራት የሚያስችል ጠንካራ የአደረጃጀት ዝግጅት አልነበራቸውም። ሌላው በትግል የመረጡበት አንዳንዶቹ ለምን እንደሚታገሩ አላማቸውም እንደነበረ ምን ማድረግ እንዳለባቸው ሳያውቁ ወደ ትልቅ ትግል የገቡና ና ጓጉ መስዋዕት የከፈሉን በኢህአፓ አይነት ለምሳሌ አንስተዋል። በጊዜ ነበሩ የፖለቲካ ፓርቲ አንዳንዶቹ ሊዋጡ የቻሉት በጊዜ ነበሩን የብሔር ፖለቲካ እንቅስቃሴ አለመገንዘባቸው ለምሳሌ ኢህአፓ ዜግነት የፖለቲካ ፓርቲ በማቀንቀኑ በሌሎቹ በነዋት በነሻና በሌሎቹ መሰች የተዋጠበት መንገድ ጠቅሰዋል። ሌላው እንግዲህ የአስረግሰዎች ፖለቲካ ፓርቲ ችግራቸው ምንድን ነው? የመረጃ አለም አለም ለውት ወይም የመረጃ ድርቀት ውጭና አገር ውስጥ ያሉ አለምና አገር ውጭ ያሉት ምን እንደሆነ መረጃ ለ ባያደርሳቸው ማግብስ ያለ ውጮች ደግሞ ምን እየተፈጠረ እንዳለ የመረጃ እጥረት ነበረ። ሌላ ጥራት ላይ ያልተመረኮዘ የፖለቲካ አቋም ነበራቸው። ሌላኛው ምንድን ነው? አድርባይነት ወይም ኦፖርቹኒዝም የሚባለው ለምሳሌ መኢሶን አስራ ዘጠኝ ስልሳ በሀይለ ሲዳ ከተመሰረተ በኋላ በጊዜ ወደ ፖለቲካ ስልጣን የመጣው ወታደራዊ መንግስትን ደግፎ ወይም ውስጥ በነበረ የፖለቲካ አመራር አመራሮችን እየወሸቀ የአድርኛቱ ባህሪ በመያዝ በሚኒስትር ላይ ከደርጋ እንዴት እንደተነሳ እና መጨረሻ በድርግ እንዴት እንደተበላ እሱንም ጠቅሰዋልኝ። እንዲህ እንዳጠቃላይ ፖለቲካ ፓርቲዎቹ ችግራቸው ምንድን ነው? እንዳጠቃላይ ስናየው አጠቃላይ አንደኛ በጣም ሽኩቻ ላይ ወደ ስልጣን ሽኩቻ ላይ ፎከስ ያደረጉ ናቸው እና የህዝብን ጥያቄ ህዝብ ምን ይፈልጋል፣ በምን መንገድ ይመጣ ምን አማራጭ ምን ፖለቲካ ማይዞ ይመጣ የተሻለ ሆናለው፣ እንዴት በሰላም መንገድ ታገላለሁ የሚለው ላይ ፎከስ ያደረጉ አብዛኞች ወደ ጥቅጥቅ ገቡ። ከዚያ በኋላ አይተዋል። እንግዲህ ደርግ መንግስት መጣ፣ ኪሳራ ነበር ለአስራ ሰባት አመት። ከዚያ በኋላ እንደገና የዋስ መዛዊ መንግስት መጣ፣ አሁንም ኪሳራ ነበር። ሌሎች ችግራቸውም ግን የብሔር ፖለቲካ ማቀንቀን የብሔር ፖለቲካ Yeah, that's only, uh, you know, on the, the not there, አብዮቱ ጊዜ የነበሩትን ሁኔታዎች አንስተዋል። በዛ ውስጥ ሁለት ዋነኛ የርዕዮተ ዓለም አመለካከት ልዩነቶች ነበሩ። በእርግጥ አብዛኛዎቹ የሶሻሊዝም ርዕዮተ ዓለምን ተከታይም ቢሆኑ ገዥውን ፓርቲ ኢሰፓን ጨምሮ ወይም በወቅቱ የነበረውን ኢሰፓኮ ይዞ ከዛ ቀጥሎ የዛው ቅጥያ የሆኑ ሰዎች ናቸው። በኋላም ኢህአዴግ በሚል ስያሜ የገቡት የዛው ትውልድ ሰዎች ናቸው። ርዕዮተ ዓለማቸውም ተመሳሳይ ነው። የሶቪየት ህብረት መናድ እና የቀዝቃዛ ማክተም ነው የፖለቲካ አመላከታቸውን እንዲያስቀይር ያደረገው እንጂ የመሰረታቸው ያው ነው። ሁን ያለው የጎሳ ፖለቲካን ምንጭም ከዛ ነው የሚቀዳው። ና ይህንንስ በምን መልክ አይተውታል? በሳቸው አተያይ እሳቸው በእርግጥ ለምሳሌ የጎሳ ፖለቲካ ምንጩ የብሔሮች ጭቆና ነው ነው የሚሉትም ለምሳሌ የአፄዎችን ታሪክ የጣፉበት ሁኔታ ያለውን ነገር ስንመለከተው ከወርሸ ወይም የወርሸ ስርዓት የሚባለው የእጅ ስራ መንግስት መውደቅ በኋላ የመጡ አገዛዞች ዲሞክራሲ አይደሉም፣ የንደላትነት ባህር የላቸውም፣ ጎሳን ብሄርን የሚጨቁኑ ናቸው ነው የሚሉት። ለምሳሌ ከዚህ ጋር በተገናኘ የመንጫቱ መሰራረትን፣ የኦነግ አመጣጥን ከዚያ ያስ ማከስ የሚመጡ መሪዎች ጨቋኝ ወይም ጥገኛ ቅኝ ገዥ የነበሩ ናቸው ብለው ያበራራሉ። እና ጥገኛ ቅኝ ገዥነት የፈጠረው ባህሪ የጎሳ ፖለቲካ ነው የሚሉትኝ። እንግዲህ ይሄ እንኳን እዚህ ጋር በተያያዘ ቅሬታ አለኝ። ይህን አላምንበት መሱዳም ክርሻዝ አርጃቸዋለን። ምክንያቱም እንግዲህ በአንድ ሀገር አመሰራረት ስንመጣ ሀገራችን መሰረት እንደምታውቀው፣ ለምሳሌ የኢጣሊን ኬዝብ ና ጋሪባልዲ የጀርመን ኬዝብ ናይ ኦቶ ቮን ቢስማርክ እንደምንዝናገር የመሰረታቸው ስንል ሀገር ስንመሰረት በኃይል ይመሰረታል፣ በሰላማዊ ትግሉ ይመሰረታል። እንግዲህ ያ ማለት ምንድን ነው? ኃይል ያለው ጠንካራ ቡድን ሌሎም በማስገበር አገር ያሰፋል፣ አገር ይገዛል። ያ ነው ከዚያ በኋላ ያገር መሰረው እንግዲህ በዚህ ነው የሚቀጥለው። አገር ሲመሰረት እንግዲህ መሪዎች ሊሆን ይችላል እንግዲህ የሆነ ማህረሰብ ሊጎዱ ይችላሉ፣ ወይም የሆነ መሶ ነገር ሊያደረጉ ይችላሉ። ይህ አገር መሰረታ ሂደት ነው፣ በፖለቲካ ያለ ነው። አገር በሰላምና በደም ነው የሚመሰረተ እና ምንድን ነው እሳቸው አሁን ከዚህ ጋር ቅኝ ግዛት ጋር ያያዙኝ ግን ያን ያገኙ የመጣ ነገር ነው። በዛ እንግዲህ መረረጥ አልነበረባቸው የሚል ሀሳብ አለኝ እኔ። መጽሐፍ ውስጥ የሁለቱንም የለውጥ ጊዜያቶች እንደዚሁ ቃኝተዋል። እርሶም ያንን ገምግሞታል። አሁን ሌላ የለውጥ ዘመን ላይ እንገኛለን። ወደ ሁለተኛ አመት ላይ ነው ያለው። በእነኝን የለውጥ ዘመናት በንጽጽሮች እርሶ በግሎ እንደ ፖለቲካ ሳይንስ መምህርነቶ እንደምን ያዎቸዋል? ካለፈው ምን የተማርናቸው ነገሮች አሉ? ያለፉት ዘመናት መዘዞችስ አሁን ባለው ለውጥ ላይ እያሳደሯቸው ምን አይነት አሉታዊም ሆነ

አሁን ፍታዊ የሆነ የፖለቲካ ስርዓት ሁሉም ጥያቄ ተመልሶለት፣ ለምሳሌ የሚነሱ አንዳንድ ችግሮች ፌዴራላዊ ውክልና ያለን የሚሉ አሉ። በተለያየ መንገድ ያን ተስተካክሎ የዜግነት ፖለቲካ ብናቀነቅም፣ ምክንያቱም እንግዲህ ምንድነው የኢትዮጵያ ፈዲት እንደሚባለው አይደለም፣ ሁሉም የተቀላቀለ ነው። እንደገና አንዷንዱ ተገንጥሎ ደግሞ ኖራችን በጣም አስቸጋሪ ነው የሚሆነው የሚገነጣጠል የአውሮፓዎችን ወይም የጠላት ሀገር ስንት ከማታወቃት አኳያ እናሳካ የነሱ ፍላጎት እነ ፕሮቻስካ እኮ ጽፏል። ፕሮቻስካ ባዘ ፓረባር አቢሲኛ ዘ ፓረባር የሚመጣ ሴታፈ ሰውዬ አለ እንዴት አርገው ኢትዮጵያን መከፋፈል እንደሚቻል የጠፋ ለና የአሁኑ ትውልድ የሴሮች ሴራን ተሰቶ በመግባባት ነገሮችን ተቀራርቦ በመፍታት ለስልጣን ሳይሆን ለሕዝብ ጥቅም ቅድሚያ በመስጠት ነገሮችን ወደ ተሻለ ወደ ሰላማዊ ምንገድ ብንወስዳቸው ሻ ብያሆነ የአሁኑ የለውጥ ሂደት ባለፉት ሁለት አመታት ውስጥ ምን አይነት ያስመዘገባቸው መልካምና ደካማ ጎኖች አሉት? ወይም በጎ አስተዋጽዎቹና ሊያዳበራቸው የሚገቡ የለውጥ ሂደት እንቅስቃሴዎች ይኖራል። ከፊቱ የተደቀኑት ተግዳሮቶች ምንድን ነው ይላሉ? እንዴት ይመዝኑታል? የሁለቱን አመት የለውጥ ሂደት አሁን ያለውን የአብይ መንግስት ስታይ ድለኛ አይደለም። ምክንያቱም ለሀያ ሰባት አመት የህወሓት መንግስት በተለያየ መንገድ በኢኮኖሚ በፖለቲካ ያላሸቃት ሀገር ነው የተረከበ እና ምንድን ነው ያንን ለማስታረቅ እየሄደበት ያለ መንገድ ጥሩ ነው ለምሳሌ የፖለቲካ ፓርቲዎችን ከውጭ ወደ አወገሱ ማስገባት እስረኞችን መፍታት አስተሳሰብ አድማሶችን ማስፋት ዲሞክራሲ እያመጣ ያለ ሽግግር ያ እንዳለው ነው ምንድን ነው ልክ የሆነ የፖለቲካ ስርዓት ተፈጠረ እና መሀል ላይ የጎሳ ግጭት መጣ እና ምንድን ነው መንግስት ሕግና ስርዓት ላይ ቢሰራ የበለጠ ያለው ነገር ያለው የፖለቲካ ስኪስ ጥሩ ነው፣ ግን ደግሞ ሕግና ስርዓት ላይ ሕግ ላይ መስራት ያስፈልጋል። እንደዚያ ካልሆነ አንደኛ ማህበረሰባችን ስናየው ምንድን ነው በኢኮኖሚ በፖለቲካ በምህሊናም ገና ስለሆነ አጠቃላይ ላይ ዲሞክራሲ የሚረዳበት ነገር ትንሽ ነው። ስለዚህ ያዝ አድርጎ ፍትህና እግር መስራት አለበት የሚል ሀሳብ ነው ያለኝ። እና ያለው ነገር ጥሩ ነው ነዋ። ረዳት ፕሮፌሰር አገናኝ ከበደ በወልዲያ ዩኒቨርሲቲ የፖለቲካል ሳይንስ መምህር ስለ ቃለ ምልልሱ እናመሰግናለን። እሺ፣ ካቶ እኔም አመሰግናለሁ። በሰላም ሰንብትልኝ፣ በጤና ቆይልኝ። ቻው፣ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.